The Voice of America. የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አሕመድ የአልጀርስን ስምምነት በተግባር ላይ ለማዋል የተገባውን ቃል መሰረት በማድረግ በኢትዮጵያና በኤርትራ መካከል ሰላም ማምጣት ሊያስገኝ ስለሚችለው የኢኮኖሚ ጠቀሜታ አስገንዝበዋል። ላለፉት ሀያ ዓመታት በነበረው ሁኔታ ያተረፍነው ውጥረት ብቻ ነው። ከውጥረት ኢትዮጵያም ኤርትራም አይጠቀሙም። ሙሉ አቅማችን፣ ሙሉ ጉልበታችን ወደ ሰላም፣ ወደ ፍቅር፣ ወደ እርቅ እንዲሸጋገርና የኢትዮጵያን ሕዳሴ ለማረጋገጥ ሀሳባችንን ከሚከፋፍሉ ነገሮች ሁሉ ወጥተን፣ ከትናንሽ ግጭቶች ወጥተን፣ ከትናንሽ ጥላቻዎች ወጥተን ትልቁን ጠላት ደህንነትን በማጥፋት የኢትዮጵያን እድገት፣ የኢትዮጵያን ሰላም፣ የኢትዮጵያን ብልጽግና ለማረጋገጥ ሁላችንም በጋራ እንድንረባረብ አደራ ማለት እፈልጋለሁ። አቶ ገብሩ አስራት በበኩላቸው ሰላም እፈልጋለሁ፣ ነገር ግን ለሁለቱም ሀገሮች በተለይም ለኢትዮጵያ በሚያስገኘው ጥቅም መሰረት መለካት ይኖርበታል ብለዋል። እንግዲህ በበኩሌ በኤርትራ እና በኢትዮጵያ መካከል ሰላም እንዲኖር እፈልጋለሁ። ያም ሆኖ ይሄ ሰላም ለኢትዮጵያ ምን ጥቅም ያስገኛል? ለኤርትራ ሕዝብስ ምን ጥቅም ያስገኛል? በተለይ ደግሞ በዚህ በኩል ያለው የኢትዮጵያ ሕዝብ ከዚህ ሰላም ምን ጥቅም ነው የሚያገኘው የሚለው ወሳኝ ይሆናል። እንግዲህ አንድ መታወቅ ያለበት የሚመስለኝ ጦርነት የገባ ነው በሻእቢያዎች በኢሳያስ የሚመራው የሻእቢያ ቡድን በፈጸመው ወረራ መሆኑ መታወቅ አለበት። ብዙ ጊዜ የኢትዮጵያና የኤርትራ ጦርነት ይባላል። አይደለም፣ የኤርትራ ወረራ ነው የነበረው በኢትዮጵያ ላይ የተፈጸመው። ይሄ እንግዲህ በድንበር ያለው ህዝብ ያውቀዋል፣ መላ ኢትዮጵያም ያውቀዋል። ለወረራው ዋና ምክንያት የድንበር ጥያቄ አልነበረም ብለዋል አቶ ገብሩ አስራት። ለወረራውም ዋና ምክንያት የድንበር አልነበረም። ይሄም መታወቅ ያለበት ይመስለኛል። ይሄ መረሳት የለበትም። በኢሳያስ የሚመራው ሻእቢያ ቡድን ያለውን ወታደራዊ ኃይል ተጠቅመው በኢትዮጵያ ፖሊሲ ላይ ጫና ለማሳደር የተደረገ ሙከራ ነበር። በኢኮኖሚ ፖሊሲዎች ኤርትራያኖች እንደ ያሻቸው የኢትዮጵያን ሀብት እንዲጠቀሙ እንዲወሩ፣ ይሄ ካልሆነ ግን እኛም ያለን ና ተጠቅመን ኢትዮጵያን እናትራምሳለን ከሚል የተነሳ መሆኑም መታወቅ ያለበት ይመስለኛል። ኢትዮጵያ በዚያን ወቅትም ቢሆን ሰላም ትፈልግ ነበር። ግን እነሱ የነበራቸው የጦር ኃይል በጣም የፈረጠመ ስለነበረ በጭራሽ ይሄን መሬት ይዘናል የራሳችን መሬት ነው ብለው በኃይል ለአፍሪካ ሕብረትም ለተባበሩት መንግስታትም ያቀረቡትን ሀሳብ አንቀበልም የሚል ምላሽ ነው የሰጡት። ከተሸነፈው በኋላ ነው እንደገና የአልጀርስ ስምምነት ይቀበላለ ያለው። አቶ ገብሩ አስራት አያይዘውም የአልጀርስ ስምምነት በመሰረቱ ያረጀ ያፈጀ ነው። ምክንያቱም ኤርትራ ራሷ ጥሰዋለች፣ የአጼ ምኒልክና የጣሊያኖች ስምምነትም ሁለት ሶስት ጊዜ መፍረሱን ገልጸዋል። ስለዚህ ይሄ በሚደረግበት ጊዜ በጣም ጥንቃቄ ያስፈልገዋል። እያየሁት ያለሁት ምንድን ነው፣ ጥንቃቄ ያለበት አይመስለኝም። እንግዲህ ህዝቡ እያለ ያለው ኢሮፕ ሁለት ላይ አይከፈልም፣ አንድ ብሔረሰብ ሁለት ላይ መክፈል ህጋውም አይደለም፣ ሞራላዊ መሰረትም የለውም እያለ ነው ህዝቡ። ባድመ ያለው ህዝብ እኛ መሬታችንን አንለቅም፣ ኢትዮጵያውያን ነን፣ እዚህ የቆየነን መልቀቅ የለብንም እያለ ነው። እንግዲህ በጣም የተጎዱት ኢሮፕና ባድመ ያሉ ናቸው። ድንበር ላይ ያሉት ሰላም ይፈልጋሉ ነግረውናል። ግን መሬታችንና ዜግነታችን አሳልፈን ሰጥተን ሰላም የሚባል ነገር የለም። ይሄ አንድ መታወቅ ያለበት ጉዳይ ነው። ሁለተኛ የኢትዮጵያ ጥቅም የሚጠበቀው ኢትዮጵያ መሬቷን ስወጣ እጇን በማጣመር ሰላም አይመጣም። ቅድም እንዳልኩት የኢትዮጵያ ጥቅም የሚጠበቀው በባህር በር ላይ ያላትን ጥቅም በውል በኢሳያስ ፍቃድ ወይ በሻዕቢያ ፍቃድ ሳይሆን በዓለም አቀፍ ውል መሰረት ኢትዮጵያ የባህር ተጠቃሚ ትሆን፣ ይህ መቶ ሚሊዮን ህዝብ የዚህ የባህር ተጠቃሚ የሚሆን ውል ከተደረገ በጣም ጥሩ ነው። ሰላምም ይረጋገጣል። መሬት ሰጥቶ ህዝብን አሳልፎ ሰጥቶ የሚመጣ ሰላም ግን ዘላቂ ሰላም እንደማይኖር ከወዲሁ መታወቅ አለበት። የሆነ ሆኖ ግን ሰላም የኢትዮጵያን ጥቅም በሚያስጠብቅ መንገድ ከመጣ እንዘግፈዋለን እንቀበለዋለን። እና እንግዲህ በእርሱ አመለካከት በኤርትራና በኢትዮጵያ መካከል ሰላም ሊመጣ የሚችለው በምን መልክ ነው? እንደ መፍትሄ የኢትዮጵያ ጥቅሞች አንድ፣ ሁለት፣ ሶስት በባህር በር ላይ ያለን አጠቃቀም፣ አንድ የቦርደር ጉዳይ፣ የኢኮኖሚ ኢንቴግሬሽን የሚባለው ሄዶ ሄዶ እንዴት ነው ይሄ ኢኮኖሚ ኢንቴግሬሽን ወይ ውህደት የሚባለውም ቢሆን ኢትዮጵያን እንደ ድሮ ለሻዕቢያ ከፍቶ ማስወረር፣ ሀብታን ማስነጠቅ፣ ባንኮቿን ማስወረር ሳይሆን በደንብ በሁለቱም በኩል በደንብ የተጤነ ህዝብ የሚያውቀው አሁን ኳ እናውቅም መሬት እንሰጣለን የሚለው ነው የምናውቀው እንጂ ሌላ ስምምነት ምን እንደሆነም የምናውቀው ነገር የለም። ስለዚህ ፓኬጅ ከየተባለም ህዝቡ መነጋገር ያለበት እንጂ በሚስጢር በድብቅ የሚጨረስ ሌሎች ሀይሎች ጫና ፈጥረውበት የሚፈጸም መሆን የለበትም። እኔ እንደማውቀው የአሙን ግልጽ የሆነ ነው። ይሄ ድርድር በውጭ ሀይሎችም ጫና፣ በአካባቢው የጂኦፖለቲካል ሀይሎችም ጫና እየተደረገ ያለ ድርድር ነው። ሶስት ቢሊዮን አምጥተው ሲወረውር እኮ ከዚህ ጋር የተያያዘ ነው። በዛ ያለው ጂኦፖለቲካል ሁኔታ ለመለወጥ ካላቸው ፍላጎት ነው። ኢትዮጵያም በዚህ ቀውስ ወቅት በደንብ በደንብ ምሁራኑም ፖለቲከኞቹም ሁሉም የተነጋግረውበት ይሄ ይሄ ነው የኛ ጥቅም ይሄ በዚህ መንገድ ነው የምናስጠብቀው የሚል ተቀምጦ ነው መሄድ ያለበት፣ የማለት እንጂ ሰላም አስፈላጊ ነው። በነገራችን ላይ በዚህ ወቅት ብለው የምፈልግ ምንድን ነው ኢህአዴግም እኮ አሁን አንድ አይደለም ሁለት ናቸው ያሉ ኢህአዴጎች፣ ለውጥ ፈላጊ ኢህአዴግ የነ ዶክተር አብይ ይሄን ደግፈዋለሁ ለውጥ ለውጥ እስካመጡ ድረስ በሀሳብ ደረጃ ነው ያለው። ተጨባጭ ለውጥ እስካመጡ ድረስ ደግፋቸዋለሁ። በሌላ በኩል ደግሞ ይሄን ለውጥ የሚጎትተው ስፔልኤፍ እና ሌሎች ቡድኖች ለውጥ እንዳይኖር እየፈለጉ ነው ያሉት። ያም ሆኖ ግን ሰላም ምንፍጠር እስካለ ድረስ የኢትዮጵያን ጥቅም በማካተተ መንገድ መሆን አለበት። በነገራችን ላይ ከመጀመሪያም ቢሆን የኢትዮጵያ መንግስት ድንበር ማካለልን በሚመለከት እንዴት ማካለል አለብን በሚለው እንደራደር የሚለው በኢትዮጵያ በኩል ይሰማ ነበር። በኤርትራ በኩል ግን በምንም አይነት መጀመሪያ ከባድመና ከያዛችሁት አካባቢ ውጡና ከዛ በኋላ እንነጋገራለን፣ ችግር የለንም ሲባል ነበርና ለምን ይመስሎታል? አሁን ኤርትራ መልእክተኞች እንልካሉ ያለችው እንግዲህ በዚህ ድርድር ኢህአዴግና ሻቢያ ሁለቱ ብቻ ያደረጉት ድርድር እንዳልሆነ መታወቅ አለበት። በዚህ ድርድር የአካባቢ ኃይሎች እንዳሉ ምንጮች እያረጋግጡ ነው። የአረብ ሀገሮች በተለይ ሳዑዲ፣ ኤሚሬቶች፣ ግብፅ አሉበት። የእነሱ እጅ አለበት። የአካባቢው ጋቱም እዛ አካባቢ ኢራን ወይ የእነሱ ቱርክ ወይ ሌሎች ተቀናቃኝ የሚላቸው ሊያስወጡ ይፈልጋሉ። ስለዚህ በዚህ አካባቢ የእነሱ ተጽዕኖ አይሎ እንዲወጣ ስለሚፈልጉ ደግሞ ባላቸው ሀይልና አቅም በሻእቢያ ላይ ጫና መፍጠር ይችላሉ። በኢትዮጵያም ላይ አሁን ጫና ለመፍጠር የሚችሉ ሆነዋል። እነዚህ የአካባቢ የሚላቸው ጂኦፖለቲክ ሀይሎች እነዚህ ናቸው። ከሩቁም አሜሪካኖች በያማማቶ በኩል ከኢሳያስም ጋር ተገናኝተዋል። ከጅቡቲ ጋር ከኢትዮጵያም እነሱም ጫና አስቀምጠዋል። ጫናው በድንበሩ ጉዳይ ብቻ ሳይሆን በሌላውም በኢትዮጵያ በተደረጉ ያሉት ለውጦችም ላይ ጫና የፈጠረ ዲፕሎማሲ እንቅስቃሴም እንዳለ መታወቅ ያለበት ይመስለኛል። የአልጀርሱን ስምምነትና የድንበሩን ውሳኔ ያለምንም ቅድመ ሁኔታ ለመቀበልና ሙሉ በሙሉ ለመተግበር የኢህአደግ ስራ አስፈጻሚ ኮሚቴ የደረሰበትን ድምዳሜ የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ባስታወቁበት ወቅት በተለይም በትግራይ ክልል ህዝቡ ሳይወያይበት የተወሰደ ዱብዳ ሆንብናል በማለት ከፍተኛ ተቃውሞ ማሰማታቸው የሚታወቅ ነው። በቅርቡ አስቸኳይ ስብሰባ ያካሄደው የህወሀት ማዕከላዊ ኮሚቴም ጉዳዩን በመርህ ደረጃ የሚደግፈው ቢሆንም ህዝቡና ሌሎች ወገኖች ሳይወያዩበት በሚዲያ ይፋ መደረግ አልነበረበትም ብሏል። ጠቅላይ ሚኒስትር አብይ ለዚህ ምላሽ ሲሰጡ ታዲያ ውይይት ሳንወያዩ ሳይወያይበት የሚለው መከራከሪያ ይሆናል ወይ አይሆንም ሀሳብ መች ተወያየን ስንሰጥ አቶ ገብሩ አስራት ግን ጠቅላይ ሚኒስትር አብይ ለማብራሪያ ብለው የሰጧቸው መልሶች ብዙ ስህተቶች አሉባቸው ብለዋል። እኔ የሚገርመኝ አሁን በሰጡት አስተያየት ብዙ ስህተቶችን የሰሩ ይመስለኛል። ይሄ ብቻ አይደለም። ሁለት ሶስት ለማብራሪያ ተውሎ የተሰጠው መስ ትክክል አይደለም። እኛ እኮ መሞትማ ሁሉም ቦታ ሞተናል። አሰብ ሞተናል። ሶማሊያም እየተዋጋን እየሞትን ነው ያለነው። በብዛት አይገለጽም እንጂ ሌላም አካባቢ ተዋግተን ሞተናል። የተዋጋ ነው። ግን እንደ መነሻ ሰበብ የሆነው ባድመ ነው። ሰበብ የሆነው ዋናው ቅድም የነገርኩሽ ይሄ የኢኮኖሚው የኤርትራ በኢትዮጵያ ላይ ጫና ለመፍጠር ስለፈለገ ያን የመመከት ኃላፊነት ነው በኢትዮጵያ በኩል የተደረገው። ግን ያም ሆነው ግን ዋናው መነሻ ባድመ ነበር። ባድመ አይደለም የሚል ትክክል አይመስለኝም። ትክክል አይደለም። ስለዚህ ያን ያለ ነው። ውጊያማ በሆነ ልታቸንፍ በምትችልበት አካባቢ እኮ ትወጋለ። የውጊያው አላማ ግን ለፍት ያደረግነው መሬታችን አናስጥ፣ በድመ አንሰጥም፣ ዩሮፕ አንሰጥም ስለሆነ ከዛ አልፈን የተዋጋንባቸው አካባቢዎች ህዝቡ እየጠየቀ እንዳልሆነ መታወቅ አለበት። ይሄ ትክክል አይደለም። ጠቅላይ ሚኒስትሩ ሌላው ጫና ሊፈጥሩበት የፈለጉት ነጥብ በኢትዮጵያ ገቢ፣ በኢትዮጵያ ታክስ ሰራዊቱ እዛ ተቀምጧል የሚል መሆኑን አቶ ገብሩ አስራት ጠቅሰው አመለካከታቸውን ገልጸዋል። ሌላው ጫና ለመፍጠር የፈለጉት ጠቅላይ ሚኒስትሩ በኢትዮጵያ ታክስ፣ በኢትዮጵያ ገቢ ያ ሰራዊት እዛ ተቀምጧል። ስለዚህ ከፈለጋችሁ ይሄ ታክስ ይቀጥላል ማለት ነው የሚል የጫና አይነት የመፍጠርም ልክ መለስ ያደርገው እንደነበር ጫና የመፍጠርም ሁኔታ ታስቤ ያለሁ ይሄ ሰራዊት እኮ ያ በቦርደር ባይቀመጥም በድንበር ባይቀመጥም በሌላ አካባቢ እኮ ያስፈልጋል ከዛ በላይ ነው የሚያስፈልገን። ኢትዮጵያ አባይን ከገደበች በኋላ ከዛ በላይ ወጪና ስራዎች እንደሚያስፈልጋት የታወቀ ነው። ስለዚህ ተጨማሪ ወጪ አድርጋ አይደለም ይሄ የጠበቀች ነው። ሌላው ታንኮች ትራክተር ቢሆኑ እመኛለሁ የሚለው አይሆንም። ትራክተር የራሱ ስራ አለው። አንድ አገር ግን ታንክ ያስፈልገዋል፣ አውሮፕላን ያስፈልገዋል፣ ረ ከቻለም ኒክሌርም ያስፈልገዋል። ስለዚህ ሁለቱ የራሳቸው ተግባርና ስራ ነው ያላቸው። ያለ መከላከል ልማት የለም። አቶ ግብሩ አስራት አያይዞም ይህን ሀሳብ ለማስረገጥ የተሰጡት ምክንያቶች የተሳሳቱ ናቸው ብለዋል። የትግራይ ህዝብ መቀለ ላይ ከኤርትራ ጋር ሰላም እንዲኖር ጠይቆኛል ያሉትም ሰላም እንዲኖር ሁላችንም እንጠይቃለን ብለዋል አቶ ገብሩ። ሰላም እኮ ሁላችን እንጠይቃለን። ያ ሰላም እንጠይቅ ማለት ግን ህዝቡ ግን ባድመን አሳልፈን እንስጥ የሚል ግን የነገራቸው ሰው ያለ አይመስለኝም። ኢውሮፕን ሁለት ላይ ከፍለን ለሻእቢያ እናስረክብ ያለ ሰው ግን የለም። ከዛም በላይ ያለው የሀገራችን ጥቅም አስጠብቀን ሰላም እንፍጠር ነው ያለው እንጂ እነዚህ በፓርላማ የቀረቡ አስተያየቶች በእኔ በኩል ተቀባይነት የላቸውም። በሌላው አስተሳያቸው ጥሩ ቢሆንም ይሄ ለውጥ ለማምጣት እያደረጉት ያሉ ሙከራ ተገቢ ቢሆንም፣ ይሄ ድሮም የተፈጸመ ስህተት ነው። ፓርላማ ውስጥ የፈጸመው ስህተት ነው። ካቢኔው ፈርሞበታል የሚለውም ስህተት ከፈረመ መታረም አለበት። አዲስ አመድ አድርጎ ድሮ የተደረጉትን ስህተቶች ለማረም የሚመጣ እንጂ እሱን መድገም እሱ ተሳስቷል እና በዛ መንገድ ሚሄድ ካል ቅድም እንዳልኩት እሱ ያጠፋውም መቀጠል ሊሆን ይችላል። የተሰጠው ምክንያት በተለይ በጣም አሳዝኖኛል። የተሰጠው ምክንያት እንግዲህ እንስማማ የኢትዮጵያን ጥቅም ባስጠበቀ መልኩ እንደራደራለን የሚለው ግን እቀበለዋለሁ። ይሄ ነው መሆን ያለበት። ምንድን ናቸው እነዚህ የኢትዮጵያ ጥቅሞች? አሁን የምታገኛቸው ኢትዮጵያ፣ ደግሞ እንደ ዜጋም እንደ ፓርቲም ማወቅ እፈልጋለሁ። ይሄ ነው መሆን ያለበት ይመስል ጠቅላይ ሚኒስትር አብይ በትግራይ ሕዝብ ላይ የሚነጣጠረው የጥላቻ ተግባር እንዲቆም ጥሪ ማድረጋቸው ይታወሳል። ለኢትዮጵያ ሕዝብ ከፍተኛ ጥሪ ማቅረብ የምፈልገው ስለ ትግራይ ሕዝብ ነው። የትግራይ ሕዝብ ዴሞክራሲ ይመጣል፣ ሰላም ይመጣል፣ ልማት ይመጣል ብሎ ከማንም በላይ ልጆቹን ገብሯል። አሁን ዛሬ መልካም አስተዳደር ከፍተኛ ችግር ያለው ትግራይ ክልል ውስጥ ነው። የትግራይ ክልል የተለየ ነገር ያገኘ ይመስለን፣ ዲሞክራሲ ያለው ይመስለን፣ የጠቀመም ይመስለን። በተለይ ደቡብ፣ ኦሮሚያ፣ አማራ አካባቢ ያለን ሰዎች እባካችሁን፣ የትግራይ ህዝብ አሁንም ውሃ ለመጠጣት ይቸገራል። አሁንም ያገኘው አንጃች ትርፍ የለም። ጥቂት ሰዎች ተሳስተው ሲያሳስቱን ወለጋ ጫፍ ያለ ጋዝ ነጋዴም ጭምር በስመ ትግራይ መቅጣት ተገቢ አይደለም። ምንም የሚያውቀው ነገር የለም። ያገኘው ነገርም የለም። ይህ የምለውን ነገር የማያምን ሰው ጥቅምም አላገኘም፣ የተለየ እንዲደረግለት አይፈልግም። ይህን ታሳቢ አድርጎ በየዞኑ በየወረዳው የሚገኙ የትግራይ ተወላጆች የአማራ ተወላጆች አካባቢያችን ሲኖሩ ወይም ቫይስ ፈርሳ ሲኖር ጥበቃ ማድረግ ኢትዮጵያዊ ባህል መሆኑን ማወቅ አለብን። አቶ ገብሩ አስራት ታዲያ ይህ አባባል ትክክል ነው ብለዋል። በትግራይ ላይ የሚቀሰቅሱት ትግራይና ህወሓትን አንድ አድርገው የሚቀሰቅሱ እኮ አላማ አላቸው። አላማቸው ምንድን ነው? የትግራይን ህዝብ ነጥለው ሞራሉን ለመንካት ወኔውን ለመንካት እንደ ህዝብም እንዲጠፋ ለማድረግ ያሰቡና ይሄን ሲያደርጉ በአንድ በኩል በሌላ በኩል ደግሞ ተከታዮቻቸውን በዚህ መንገድ ሞቢላይዝ ለማድረግ ለማነቃቀትና ለማደራጀት ያሰቡ ኃይሎች ናቸው። ይህ ዓላማ አለው። በደንብ የተነጠረ ዓላማ አለው እንጂ ጠፍታቸውም አይደለም እኮ ሆን ብለው ሆን ብለው እየሰሩት ያለ ይሄ በጣም ጽንፍ አቅጣጫ ህዝቡን፣ የትግራይ ህዝብ ይበልጥ እንደተጠቀመ ብዙ ብዙ ነገር እንዳገኘ አድርገው የሚያቀርቡት ሆን ብለው የህዝቡን ቅስ ሰብረው ከኢትዮጵያ ህዝብ ለመነጠል የሚያደርጉት ነው። ይሄ ደግሞ ለቲፒኤልፍ ተመችቶታል። ይህ አካሄድ ባዩት ወይ ተመችቶታል። ለቲፒኤልፍ የሚመች ለህወሀት የሚመች ነው። አቶ ገብሩ አስራት በመጨረሻም እንዲህ አይነቱን ሁኔታ እንዴት ሊከሰት ቻለ ለሚለው ጥያቄ እጅግ የበረታ አፈና ሲኖር የጥላቻ ፖለቲካዎች ይጠናከራሉ ብለዋል። የኢህአደግ አፈና ውጤቶች ስለሆኑ ይረግባሉ የሚል እምነት እንዳላቸውም አስገንዝበዋል።